ኦሳማ ቢንላደን ከመጀመሪያው አንስቶ የአሸባሪው ቡድን የአልቃይዳ መሪ ነበረ። ድርጅቱን አልቃይዳ ሲል የሰየመውም ሆነ አፍጋኒስታን የነበሩ ተዋጊዎችንም በገንዘብ ይደግፍ የነበረው እሱ ነው። ኦሳማ ለመጀመሪያ ጊዜ በይፋ የወጣው በ1980ዎቹ አፍጋኒስታን ከነበረው የሶቪየት ሕብረት ጦር ጋር ጦርነት በተካሄደበት ወቅት ነው። ያኔ የአረብ ተዋጊዎች አፍጋኒስታን የሚገኙ በእምነት አንድ የሆኑ ወንድሞቻቸውን ለመርዳት ህብረት ፈጠሩ። ለብዙ ጊዜያት ልል ሆኖ የቆየው ይህ የጂሃዲስቶች ህብረት በኦሳማ ቢንላደንና በሁለተኛው ሰው በአይማን አልዛዋሪ በጎርጎረሳዊው 1997 ዓለምን ስጋትና ሽብር ውስጥ ወደ ከተተው ወደ አልቃይዳ ተቀየረ። ከዚያም የአልቃይዳ ማሰልጠኛ ካምፖች ተገንብተው ቢንላደን በሙስሊሙ ዓለም የምዕራባውያንን ተጽዕኖ ለመታገል የሚያካሄደው ትግል የጂሃዲስቶችም ትግል ሆነ። ድርጅቱ ከተቋቋመ ከአራት ዓመታት በኋላ ቢንላደን ጥንካሬውን ለዓለም ያሳየበትን እጅግ አደገኛ የሽብር ጥቃቶች በጎርጎረሳዊ መስከረም 11 2001 ዓ.ም በዩናይትድ ስቴትስ ላይ ጣለ። ከዚያም አሸባሪዎችን ለመቅጣት የአሜሪካን የአጸፋ ጥቃት ተከተለ። በዚያው ዓመት አሜሪካን አልቃይዳንና ታሊባንን ለመውጋት ጦሯን አፍጋኒስታን አዘመተች። ቢንላደንና ተዋጊዎቹም ወደ ሰሜን ፓኪስታን አፈገፈጉ። የአልቃይዳ ሚሊሻዎችም በአንዳንድ የአፍጋኒስታንና የፓኪስታን ክፍሎች ጠንካራ ይዞታቸውን አጡ። ከዚያ በኋላም ቢንላደን አብዛኛውን የድርጅቱን ስራና በየቦታው ለተበታተኑት ጂሃዲስቶች ቡድናት የሚተላለፈውን መልእክት ለምክትሉ ለዛዋሂሪ ትቶ ተሰወረ። አልቃይዳ በኢራቅ ውስጥ ተጠናክሮ መንቀሳቀስ የጀመረው ደግሞ አሜሪካን በ2003 ዓ.ም ኢራቅን ከወረረች በኋላ ነው። አፍጋኒስታን ውስጥ ለብዙ ዓመታት የተዋጋው አቡ ሙሳብ አልዛርካዊ ከተባባሪዎቹ ጋር ኢራቅ ውስጥ ያለውን በጣም ጨካኙን ቅርንጫፍ ድርጅት መሪነት የያዘ። የቢንላደን ትግል ከምዕራባውያኑና ከዩናይትድ ስቴትስ ጋር ነበረ። ሺያዎችን እንደሚጠላ ይነገርለት የነበረው ዛርካዊ በሺያ ሰላማዊ ሰዎች ላይ ጥቃት ያደርስ ስለነበረ ይህን እንዲያስተካክል ቢጠየቅም ውጤት አልተገኘም። በበርሊኑ የሳይንስና የፖለቲካ ጉዳዮች ጥናት ተቋም የሽብር ጉዳዮች አዋቂ ጊዶ ሽታይንበርግ እንደሚሉት በዚህ የተነሳ ዛርካዊና ቢንላደን ይጋጩ ነበረ። ለዚህም እንዳብነት ያነሱት በአንድ ወቅት ከአልቃይዳ አመራር ለዛርካዊ የተጻፈውን ደብዳቤ ነው። ዘዋሪ ዛርካዊ ስልታዊ ለውጥ እንዲያደርግ የሞከረበትን ዝነኛ ደብዳቤ በጎርጎሮሳዊ 2005 ዓ ም ጽፎለት ነበረ። ይሄ ደብዳቤ ምንም ያመጣው ነገር የለም። ይህም የኢራቁ አልቃይዳ በራሱ ፍላጎት የሚንቀሳቀስ መሆኑን ነው የሚያሳየው። አቡ ሙሳ ዛርካዊ በ2006 ዓ ም በአሜሪካኖች ጥቃት ተገደለ። የኢራቁ አልቃይዳ ከዛርካዊ ሞት በኋላ ቢዳከምም ፈጽሞ አልጠፋም። ከአምስት ዓመት በኋላም የአልቃይዳው መሪ ኦሳማ ቢንላደን በተደበቀበት ፓኪስታን ውስጥ በጎርጎሮሳዊ ግንቦት ሁለት 2011 ዓ ም በዩናይትድ ስቴትስ ተገደለ። ይህንንም የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ለህዝባቸውና ለዓለም ይፋ አደረጉ። ዩናይትድ ስቴትስ ዛሬ ለአሜሪካን ህዝብና ለዓለም የአልቃይዳ መሪና በሺዎች ለሚቆጠሩ ወንዶች፣ ሴቶችና ህጻናት ግድያ ተጠያቂ የሆነው ኦሳማ ቢን ላደን የተገደለበትን ዘመቻ ማካሄዷን አሳውቃለሁ። የዛሬ አምስት ዓመት የተገደለው ኦሳማ ቢን ላደን ምንም እንኳን መንፈሳዊ መሪ ነኝ ብሎ ባይናገርም ሽታይንበርግ እንዳሉት በተከታዮቹ ዘንድ ሃይማኖትና ፖለቲካን አጣምረው እንደያዙት ጥንታዊ መሪዎች ከፍተኛ ተቀባይነት፣ ክብርና ግርማ ሞገስ ነበረው። እሱን የተካው ዘዋሪ ግን በቀጣዮቹ ዓመታት ጂሃዲስቶችን እንደ ቢላደን ማነሳሳት አልቻለበትም። እንደ ሽታይንበርግ ይህም ከአውሮጳና ከመላው ዓለም የተሰባሰቡት የአልቃይዳ ወጣት ተዋጊዎች ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን የተቀላቀሉበት አንዱ ምክንያት ነው። በአሁኑ ጊዜ ከአልቃይዳ ይልቅ በዓለማችን በአሸባሪነት ትልቁን ቦታ የያዘው ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ነው።